የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ህዳር 2 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በቅርቡ በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያውግዝ ሰላማዊ ሰልፍ ዛሬ በወልዲያ ከተማ ተካሂዷል። ሙሉ ዘገባውን ቆይተን እንመለስበታለን። ከብሔራዊ ቡድን አሰልጣኝነት ታዳጊዎችን ወደ ማሰልጠን ፊታቸውን ያዞሩትን ሰውነት ቢሻው እንግዳችን ናቸው። ትላልቁ ሰው ሰርቶ አልፎ ሀገሩ ደረጃ አድርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ደግሞ በሚገባ ተሰርቶ ማደግ አለበት። ወደ ተለያዩ ቦታዎች ስልክ ደውለን ወጣቶች በጥላቻ ንግግር ላይ ያላቸውን አስተያየትም ጠይቀናል። ብዙ ሆኖቻችን በቃ ጥቅሙ አልገባንም ወይም ደግሞ አጠቃቀሙ በትክክል አልገባንም። እየተጠቀመ ምንለው ለመበሻሸቅ ብቻ ነው የሆነ ሰው እ ሀሳብ እንኳ ሲያነሳ ሀሳቡን ደግተናል። ምክንያት የሆነን አይደለም እንትን የምንለው የጻፈውን ሰው ማ ይን በኋላ ነው ኮሜንት ራሱ የምናደርገው ወይም ይህ የምናደርገው ማለት ነው። እስከ ዝግጅታችን ማብቂያ አብራችሁን ቆዩ ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ ፕሮግራሙን በመምራት ጽዮን ግርማና አብታሙስዬ አብረናችሁ እናመሻለን በቅድሚያ ግን አጫጭር ዜናዎች እናሰማችሁ በአሁኑ ወቅት በኢትዮጵያ የገባው የበረሃ አንበጣ መንጋ አድርሶታል የሚባለው ጉዳት የተጋነነ እንደሆነ የሀገሪቱ የግብርና ሚኒስቴር አስታወቀ። በሚኒስቴሩ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብድዮስ ሰላቶው ለቪኦኤ እንደተናገሩት የጉዳቱ መጠንን የሚያሳይ ሳይንሳዊ ጥናት ባይደረግም አልፎ አልፎ በተወሰደው መረጃ መሰረት የአንበጣ መንጋው ያደረሰው ጉዳት ዝቅተኛ ነው። በጣም ዝቅተኛ ነው የምንለው እኛ ጉዳቱ ከነበረው የአንበጣ ግፊት ወይም ከመጣብን ከፍተኛ የአንበጣ መንጋ አንጻር ስናይ ጉዳቱን አሁን በዚህ የሚቆምልን ከሆነ ማ እንዳውም ጨርሶ እንደ ሀገር ጎዳን ማለት ሁሉ የማንችልበት ደረጃ ላይ ነን። ዘገባው የመለስካቸው አማህ ነው። የዩናይትድ ስቴትስና የተወካዮች ምክር ቤት ዴሞክራት ኢንደራሲዎች በፕሬዚዳንት ዶናልድ ትራምፕ ላይ የጀመሩትን ሊያስከሰስና ከስልጣን ሊያስነሳ የሚችል ወይም የኢምፒችመንት ምርመራ ነገ ረቡ በቴሌቪዥን በሚተላለፍ ግልጽ የምስክሮች መስሚያ ምዕራፍ ያሸጋግሩታል። ይህ የአደባባይ እማኝነት የሚሰማው ፕሬዚዳንት ትራምፕ ስልጣናቸውን የግል ፖለቲካ ጥቅማቸውን ለመሸመት ተጠቅመውበት እንደሆነ ለማጣራት ነው። ባለፉት ሳምንታት የምስክርነት ቃሎች ሲደመጡ የነበሩት በዝግ ሲሆን ሰው ጆሮ ይደርሱ የነበሩት ከመድረኮችና ከስብሰባዎቹ በሚወጡ ጽሁፎችና ዘገባዎች ብቻ ነበር። ነገ የሚጀምሩት የምስክርነት ማዳመጫ ስርአቶች እጅግ የበዛ ትኩረት ይስባሉ የሚል እምነት እንዳላቸው የአሜሪካን ዩኒቨርሲቲ የፖለቲካ ሳይንስና የኮሚኒኬሽን ፕሮፌሰር ሊዮናርዶ ስታይሆን ለቪኦኤ ገልጸዋል። ኢራን እንደገና ጀምረዋለች ያሉት የዩራኒየም ንጥረ ነገር ማበልጸግ ያድራጎት በእጅጉ እያሳሰባቸው መሆኑን ፈረንሳይ፣ ጀርመን፣ እንግሊዝና የአውሮፓ ህብረት አስታወቁ። የቴሄራን እንቅስቃሴ የኒውክሌር መርሃ ግብሯን አስመልክቶ የዛሬ አራት ዓመት እንደ ኤሮፕያን አቆጣጠር በ2015 ዓ ም ከተፈረመው ውል በአሳዛኝ ሁኔታ እያፈነገጠች መሆኗን ያሳያል ብለዋል። የውጭ ጉዳይ ሚኒስትራቱ ትናንት ባወጡት የጋራ መግለጫ ኢራን ተጥሎባት የቆዩ ማዕቀቦች እንዲነሱላት የኒውክሌር እንቅስቃሴዎቿን ለመግታት የገባችበት የጋራ አጠቃላይ የተግባር እቅድን የሚጻረሩ አድራጎቶቿን ሁሉ በአስቸኳይ እንድትቀለብስ ጠይቀዋል። እስራኤል ጋዛ ሰርጥ ላይ በፈጸመችው የአየር ጥቃት የታጣቂውን ኢስላሚክ ጅሃድ ቡድን አንድ ከፍተኛ አዛዥ ገደለች። በዚህ የእስራኤል ኃይሎች አልፎ አልፎ በሚያካሂዱት በተለየ ኢላማ ላይ የተነጣጠረ ጥቃት የተገደለው ባሃ አቡ ኤልአታ በቅርቡ እስራኤል ላይ ተፈጽሟል ለተባሉ የሽብር አድራጎቶች፣ የሮኬት ድብደባዎች ተጠያቂ እንደሆነና ሌሎችንም ጥፋቶች ለማድረስ ሲያቅድ እንደነበር ከጠቅላይ ሚኒስትር ቤንጃሚን ኔትንያሁ ቢሮ ዛሬ የወጣ መግለጫ አስታውቋል። በዛሬው የእስራኤል ጥቃት የአቡ ኤልአታም ሚስት መገደሏንና ልጆቻቸው መቁሰላቸውን ዘገባዎች ጠቁመዋል። ኢስላሚክ ጅሃድና ሀማስ ባወጧቸው መግለጫዎች ለዚህ አደገኛና ጸባ አቀጣጣይ ያሉት የእስራኤል አድራጎት መዘዙና ውጤቱን ትቀበላለች ሲሉ እንደሚ እንደሚበቀሉ ዝተዋል። የፍልስጤም ታጣቂዎች ለእስራኤል ኃይሎች ድብደባ የሮኬት አጽፋ ተኩስ ከፍተዋል። አድማጮቻችን ለአሁን ያሉ ናጫጭር ዜናዎች እነዚህ ናቸው። አሁን ዘርዘር ያሉ ዜናዎች ወደሚሰሙበት ክፍል እንሻገራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር። ሰሞኑን በወልዲያ ዩኒቨርሲቲ የደረሰውን የህይወት መጥፋትና ጉዳት የሚያወግዝ ሰላማዊ ሰልፍ ዛሬ ወልዲያ ከተማ ተካሂዷል። በሌላ በኩል የወልዲያ ከተማ ከንቲባ እስካሁን በዚህ ድርጊት የተጠረጠሩ 15 ሰዎች መታሰራቸውን ገልጸው በድርጊት ውስጥ እጃቸው ያለበትን ሰዎች ለመያዝ ደግሞ ጥረት እየተደረገ መሆኑን ተናግረዋል። ዛሬ በተካሄደው ሰልፍ ላይ ተማሪዎች፣ መምህራን፣ የሃይማኖት አባቶችና የከተማዋ የሥራ ኃላፊዎች ተገኝተው በጋራ ድርጊቱን አውግዘዋል። ዩኒቨርሲቲውን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን የዩኒቨርሲቲው በትናንትናው ዕለት ማስታወቁ ይታወሳል። የወሎ ዘጋቢያችን መስፍን አድራጌ ዛሬ የተካሄደውን ሰልፍ በተመለከተ አጭር ዘገባ ያስደምጠናል። አማራነት Yeah, Harman wa Tumtachar Ya Harman wa Ya Sukhotham Sarath Ya Sukhotham የወልዲያው ሰላማዊ ሰልፍ ገዳይነትን አውግዞ ለአንድነት ጥሪ የተላለፈበት ነበር። ከዋናው አደባባይ ተነስቶ መድረሻውን ጣይቱ ብጡል ያደረገው ሰልፍ በአስር ሺዎች የሚገመቱ ሰዎችን እንዳስተናገደ የደረሰን መረጃ ያመለክታል። እኛ ታዳጊዎች ከዩኒቨርሲቲዎቻችንና ከዩኒቨርሲቲ ተማሪዎቻችን እውቀትን እንጂ ግድያን፣ አንድነትን እንጂ መገነጣጠልን ልንማር አይገባንም ከሚሉት ታዳጊዎች ጀምሮ ገዳይነት መሸነፍ ነው የሚሉ መፈክሮችን ያነገቡ ሰልፈኞች ተስተውለዋል። and no <laughs> ለአሜሪካ ድምፅ አስተያየታቸውን የሰጡት የከተማዋ ዋና ከንቲባ አቶ መሐመድ ያሲን ድርጊቱ አካባቢውን የሚወክል አይደለም ይላሉ። ይሄ ግጭት የወልዲያ ከተማን ከዛም አልፎ የአማራን ሕዝብ የማይወክል ነገር ግን ደግሞ የጥቂት ግለሰቦችን የግል ፍላጎት ታሳቢ ያደረገ እኩይ ዓላማ የሰነቀ ለቀጣይ ግን አብሮነታችንን ሊሸረሽር የሚችል አንድነታችንን የሚያፈርስና የሚንድ አብሮነትን የሚያጠፋ እኩይ ዓላማ ስለሆነ ይህንን ድርጊት የማውገዝ ዓላማን ያነገበ ሰላማዊ ሰልፍ ነበር የተካሄደው። ከንቲባው በተለይ በአማራና በኦሮሞ ህዝቦ መካከል ጥላቻን በመዝራት ግጭት መፍጠር የሚፈልጉ አካላት ሴራ ነው ሲሉ ድርጊቱን አውግዘዋል። ከምንም በላይ ሆን ተብሎና ታቅዶ በሁለቱ ብሔሮች መካከል ሊፈጠር የታሰበውን ግጭት ኦም ብሎ አስቦ ህዝቡ በተረጋጋ መንፈስ ወደ አንድነቱ የሚመለስበትን ሰፊ መልእክት የተላለፈበት ሰልፍ ነበር ማለት ነው። አጅ አሊጋዛ ፍረስ ይባላለ። ሰነወሎ ዞን ሃይማኖት ምክር ቤት ጸሐፊ ነኝ። የተፈጠረው ችግር ኢትዮጵያዊነትን የማይገልጽ ሃይማኖታችንን የማይፈቅድ ሰውን ያህል ነገር አጠቃላይ በሀገራችን እንደአይነት ድርጊት እንዳይፈጠር ሁላችንም ልናወግዘው ይገባል። በኢትዮጵያነታችን ማመን አለብን። ሰውን ያህል ነገር መሞት ጠርሶ መገፍተር የለበትም። ሰው ሊከበር ይገባል። ነባር ሴቶቻችንን በመሸርሸር አንድነታችን ላይ አደጋ ለመጣል የሚፈልጉ አካላትን አጥብቀው እንደሚቃወሙ ገልጸዋል። ክርስቲያኑም ሙስሊሙ አብሮ ሲበላ፣ አብሮ ሲጠጣ፣ አብሮ ሲያዳድር፣ አብሮ ቤት ሲሰራ፣ ቤተክርስቲያን ሲሰራ፣ መስጊድ ሲያፍፍና ሰራ ነው። እኛ አባቶቻችን ይዘነው የመጣ ነው። ወደፊትም ይህን ነው እኛ የምንቀበለው ሰሞኑን ប <Net -hertz> ើស <segue> ិនជាត្រូវគិតគូដាច់ចូលណាក្រឹតសព ሳይናችን እንነኛለን ይመርደም ስ ይሄ የተደረገው ድርጊት የወልዲያን ሕዝብ የማይወክል ወልዲያን ጥላሸት ለመቀባት ይሁን ተብሎ ተልኮ የተደረገ ነው። ይህን የፈጸሙ አካሎች አይወክሉንም። እኛ የአገር ሽማግሌዎች ከመንግስት ጎን ሆነና ይህን ድርጊት ያደረጉትን በአስቸኳይ ተጣርቶ ለህግ እንዲቀርቡልና ነው የምንፈልግ። ጌታቸው ፋሲካው እባላለሁ የወልዲያ ከተማ ነዋሪ ነኝ። ይህንን ሰልፍ ልናደርግበት ያነሳሳን ተግባር አንደኛ የሞቱት ተማሪዎች የእኛ ተማሪዎች ናቸው። መጀመሪያ ሲገቡ ወደ ትምህርት ቤት አቀባበል አድርገንላቸው ነበር። እና የተቀበልናቸው አስተምረን በሰላም ወደ ቤተሰባቸው ልንመልስ ነበር። ነገር ግን በአጋጣሚ በመሀል ተማሪዎቻችን ሙተውብናል። ይህም ትልቅ አንዱ ሀዘን ነው። ሁለተኛው ደግሞ ሊቢያ ላይ የተከሰተን ድርጊት ወልዲያ ተፈጸመ በማለት የሚያስተላልፉ የሚዲያ ተቋማትን በማውገዝ ነው። ሌላው እኛ ኢትዮጵያዊነት አስተሳሰብ ያለን ከየትም አቅጣጫ መጥተው በሰላም የሚኖሩባት ከተማ መሆኗን ማሳየት ስለምንፈልግ ነው። ተማሪዎችን የማወያየት ስራ ዛሬ የሚቀጠለ ሲሆን ከኦሮሚያ ክልል ከሳይንስና ከፍተኛ ትምህርት ሚኒስቴር የተወከሉ ልኡካን ዛሬ እኩለ ቀን ገደማ ወደ ከተማዋ መግባታቸውን ከዩኒቨርሲቲው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አድራጊ ነኝ ከደሴ። መስፍን አራጌን ለዘገባው እናመሰግናለን። በሌላ በኩል በተለያዩ የኦሮሚያ ክልል ከተሞች የሚገኙ ተማሪዎች በወልዲያ በተማሪዎች ላይ የተፈጸመውን ግድያ አውግዘዋል። መንግሥት ድርጊቱን የፈጸሙትን ለሕግ እንዲያቀርብም ጠይቀዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ መሰናዶ እንለፍ። ሰውነት ቢሻው የኢትዮጵያ ብሔራዊ ቡድንን ለአፍሪካ ዋንጫ ማብቃት በመቻላቸው ይታወሳሉ። የማሰልጠን ስራቸውን ከለቀቁ በኋላ ደግሞ ፊታቸውን ወደ ታዳጊ ሰልጣኞች አዙረው ከሌሎች አሰልጣኞች ጋር በመሆን ስልጠና እየሰጡ ይገኛሉ። አገርን ለመለወጥ ወጣት ላይ ትኩረት ማድረግ አስፈላጊ ነው ብለው ያምናሉ። ሰሞኑን እዚህ ዋሽንግተን ዲሲ ነበሩ። ጽዮን ግርማ አነጋግራችኋለች፣ ተከታዩን ዘገባም አሰናድታለች። አሰልጣኝ ሰውነት ቢሻው በይበልጥ የታወቁት የኢትዮጵያን ብሔራዊ ቡድንን ለአፍሪካ ዋንጫ ባበቁበት ወቅት ከአምስት ዓመታት በፊት ነበር። አሁን አሰልጣኝ ሰውነት ፊታቸውን ወደ ታዳጊዎችና ወጣቶች አዙረዋል። እኔና ወጣቶች የማንነጣጠል ባልንጀራዎች ነንና እነርሱ ላይ እየሰራሁ ነው ይላሉ። ህይወቴን በሙሉ ከወጣት ጋር ነው ያለሁት። ድሮ መምህር ነበርኩ ከወጣት ጋር ነው የነበርኩት። ያንን ከተወቁ በኋላም በስልጠናው ዓለም በስፖርት ዙሪያም ከገባ በኋላ ከወጣቶች ጋር ነው ያለሁት እና በየዘመኑ ያሉትን ወጣቶች በሙሉ አውቃቸዋለሁ። አሁንም ያሉትንም፣ ከዛ በፊትም ያሉትንም ወጣቶች እና እንግዲህ እንደሚታወቀው አገር አገር ማለት ትውልድ ነው። ትውልድ ማለት ደግሞ ይህ ወጣቱ ነው። ትላልቁ ሰው ሰርቶ አልፎ ሀገሩን ደረጃ አድርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ነው ደግሞ በሚገባ ተሰርቶ ማደግ አለበት። ራሱን አውቆ ማንነቱን አውቆ አገሩን አውቆ ማደግ ስላለበት፣ ሁለተኛም በሙያም አንፃር ደግሞ ሁልጊዜ ተሸናፊ የምንሆንበት መንገድ በሁሉም ስፖርት አይነት ተሸናፊ ለምንድን ነው የምንሆነው? ቆጫል። ስፖርቱ የወጣቱ ነው። ነገር ግን የወጣቱ ሆኖ በትክክለኛ ዕድሜ ክልል የሚፈለገው ስራ ስለማይሰራበት ሁልጊዜ ወጣቱ እየባከነ ነው የሚያድገው ምና የሚጠፋውም ሀገሩን ሳያገለግል፣ ህዝቡን ሳያገለግል ይጠፋል። በቀጣይ የተሻለ ነገር ለማምጣትም ከስር መሰረቱ መስራት ያስፈልጋል በሚል እምነት ከሌሎች አስር አሰልጣኞች ጋር በመሆን ባቋቋሙት ማሰልጠኛ ከስድስት ዓመት ጀምሮ ታዳጊዎች በመቀበል እያሰለጠኑ መሆኑን ይናገራሉ። ስለዚህ እኔ በወጣቶች አካባቢ ላይ በምችለው አቅም በዓለም በሚሰራበት መስመር ውስጥ ህጻናቶቹ ገብተው በማንኛውም መልኩ በስርአታቸው ካልቸራቸው እንዲያውቁ በትምህርታቸው ጎበዞች እንዲሆኑ፣ ስነ ምግባር እንዲኖራቸው፣ ኃላፊነት እንዲሰማቸውም ጭምር ያ በምሰራበት የስፖርት አይነት በእግር ኳሱ ብቻ ማሰልጠን ሳይሆን በትምህርታቸውም በማንኛውም አይነት መልኩ ታንጸው እንዲያድጉ የበኩላችን ስራ እየሰራን ነው። አንድ አምስት አመት ሆኖናል አሁን። ጥሩ ጥሩ ህጻናቶችንም ፈጥረናል። በዚህ በኩል ያሉ ወላጆችም በጣም እጅግ በጣም ደስተኞች ናቸው። ይህን ስራ እንቀጥላለን እንግዲህ እድሜያችን እስከፈቀደ ድረስ። ሰልጣኞቹን ወላጆች እንደሚያስመዘግቧቸው ገልጸው፣ አጠቃላይ የስልጠና ወጪው ከዚህ ክፍያ በሚገኝ ገቢ እንደሚሸፈን ይናገራሉ። ሰልጣኞቹ ወጣቶች የሚሰለጥኑት እግር ኳስ ብቻ አይደለም፣ ይላሉ። አዎ እግር ኳስ ይሰለጥናሉ፣ ስነ ምግባር እና ስለ ሀገራቸውም እንዲያውቁ። መከባበር ምን እንደሆነ አያውቅም ያሁን ወጣት፣ መከባበር፣ ሰውን ማክበር፣ ታላቁን ማክበር አያውቅም ና መከባበር እንዳለ ስርዓት ይዞ ማደግ እንዳለበት ከእግር ኳሱ ጎን ለጎን አብረን ይዘን እያስተማርናቸው ነው ያለ ነው። እግር ኳሱን ስልጠናውን በተመለከተ ዓለም በሚሰራበት እድሜን መሰረት ያደረገ ስራ ነው የምንሰራው። የስድስት አመት ልጅ ምንድን ነው? ሌላው አሜሪካን ሀገር ያለው ስፔን ያለው እንግሊዝ ያለው ስድስት ዓመት ልጅ ምን ይሰራል? የእኛ ሀገር ልጅ ደግሞ ምን ይሠራል ነው እና ካሪክለሙ ልክ ሌላው ዓለም በሚሰራበት መስመር ውስጥ አድርገን እየሰራን ነው። የካልቸሩን በተመለከተ ኢትዮጵያዊነትን በተመለከተ ግን ልጆች ኢትዮጵያዊ ባህላቸውን ይዘው እንዲያድጉ የበኩላችንን እያደረግን ነው። ለምሳሌ ካለባበሳቸው ግን ጀምሮ በትምህርታቸው ነገር ያለው ሌላ ሌላ አሰራር ነው ነገር ግን በአለባበስ በኩል አሁን ቅጡን ያጣ ነው አለባበሱ የሰው ሲፈልግ ጸጉሩን እንደፈለገ ነው የሚያደርገው ሱሪውን ይቀዳል ዝቅም አድርጎ ሊሄድ ይችላል ሱሪውን የመሳሰለ የተበጣጠሰ ሱሪ ለብሶ ይመጣል እና እንዲህ እንዲህ አይነቱ ነገር እኛ ጋር አይሰራም በ ምንም አይነት ጸጉሩንም ቢሆን በእንደዚህ የፈትሎ አንጨብሮ አይመጣም ትክክለኛ ጸጉር አቆራረጥ ቆርጦ ይመጣል አለባበሱን ትክክለኛ አለባበሱን ለብሶ ይመጣል። ከጓደኞቹ ጋር በሚገ- በሚገናኝበት ጊዜ ሰላም ብሎ እንደ ማድራችን መዋላችሁ ብሎ ይሄዳል። በትምህርቱ ደግሞ አንድ ደረጃ ያቋቁመናል። ከአንድ እስከ አስረኛ ካልወጣ አንቀበለውም በሚል። ነገር ግን ከዛ በላይ የሚወጡ ከሆነ አጠናለሁ ብሎ ቃል የሚገባ ከሆነ እና ያንን በየሰሚስተሩ የሚያሻሽል ከሆነም ያን ነገርም ከወላጅ ጋር እየተመካከርን ልጆቹ በሚገባ እግር ኳሱን ስለሚወዱት አሁን ያልኩሽን ነገሮች በሙሉ እያሻሻሉ ስነ ሰዓት ይዘው ዲሲፕሊን ሆነው እንዲያድጉ እያደረግናቸው ነገር ነው ያለ ነው። እና አሰልጣኝ ሰውነት ቢሻው በሁሉም መስኩ በጥብቅ ክትትል የሚሰለጥኑ ወጣቶች ውጤት ያስመዘግባሉ የሚል ጥልቅ እምነት አላቸው። የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየደረሰ ያለው። ተከታዩ ዘገባችን ደግሞ አንድን ወጣት ባለሙያ የተመለከተ ነው። አንዱ ዓለም ሲሳይ የኒው ቢዝነስ ኢትዮጵያ የበየነ መረብ ላይ የዜና አውታር መስራች ሲሆን ለዓለም አቀፍ የዜና ተቋማት የንግድ ጉዳዮች ዘጋቢ በመሆን ይሰራል። በቅርቡ ደግሞ ወጣት ኢትዮጵያውያንን ለማነቃቃት በማሰብ ሕልምህን ኑር የተሰኘ የዩቲዩብ አውታር በመጀመር ምክረ ሀሳቦችና ሙያዊ ጥቆማዎችን ይሰጣል። ሀብታሙ ስዩም ከአንዱ ዓለም ጋር አጭር ቆይታ አድርጓል። ከአመታት በፊት አንዱ ዓለም ሲሳይ የኢትዮጵያ የንግድ እምብርት በሆነችው መርካቶ የዕለት ጉርሳቸውን በላባቸው ለማግኘት ከሚጥሩ ወጣቶች አንዱ ነበረ። ጫማ ነበር የምሰራው ትምህርት ስማር እና መርካቶ አካባቢ ብዙ አመትም ቆይቻለሁ። እዛ ጫማ ስሰራ እና ነገር ግን ከራሴ ኤክስፒሪንስ ተነስቼ ነው ወደ ውስጥ በደንብ ተመልክቼ፣ ከዛ ላይፍ እኔ ወደምፈልገው ደስተኛ ካልሆንኩበት ላይፍ ኦፍኮርስ ገንዘብ በደንብ አገኝ ነበር ጫማ ስሰራ አመዲያ ገበያ አካባቢ የሚሸጡት አሁን አዳዲስ ጫማዎች በሞላ እዛ የሚሰሩ ናቸው። እዛ ውስጥ ብዙ ልምድ ነበረኝ። ዲዛይነርም ለለ ብላ ይደርሼ ነበር። አንዱ ዓለም ዛሬ በብዙ ዘርፎች ስሙ ተደጋግሞ የሚሰማ ሰው ነው። የኬንያውያኑ ዴሊኔሽንና ዘ ኢስተርን አፍሪካን በመሰሉ ዓለም አቀፍ የዜና አውታሮች ላይ የንግድ ጉዳዮች ዘጋቢና ተንታኝ ሆኖ ይሠራል። ኒው ቢዝነስ ኢትዮጵያ በተሰኘው የበይነ መረብ ላይ የዜና አውታሩ የኢትዮጵያን ንግድና ምጣኔ ሀብት የሚዳሰሱ ዘገባዎችና ጥናቶችን ያጋራል። የሚዲያ ጉዳዮች አማካሪም ነው። ከቅርብ ጊዜ ወዲህ ደግሞ የሕይወት ልምዱን የሚያካፍልበት ከጋዜጠኝነት ሥራው የተዋሳቸውን ሥልጠናዎች የሚያጋራበት አነቃቂ ሕልምህን ኑር የተሰኘ የዩቲዩብ አውታር አለው። ወጣቶች ብዙ ግራጁዌት አድርገው ስራ መፍጠር እየቻሉ ዙሪያቸው ያሉትን ፖቴንሻላቸውን የራሳቸውን ወደ ውስጥ ሳያዩ ሳገኛቸው ይሰማኛል። ብዙዎቹ ጋር አወራለሁ በተለያየ ጊዜ ነው እና የማትጠብቀው ነው። ምንም አይነት የስራ ፍቅርም ሆነ ወደ ውስጣቸው ያላቸውን ፖቴንሻል አብዛኞቹ ለማየት ይፈልጉም ወይም በሁኔታዎች ተስፋ የቆረጡ ናቸው እና ተስፋ የለኝም እኔ ዘመድ የሚቀጥረኝ የለም አይነት ነገር ወይ ደግሞ ቶፕ ተማሪ ስላልሆንኩኝ አይነት ነገር፣ ዘመድ ከሌለ ስራ እንደሌለ አድርገው ብዙዎቹ ያስባሉ። ስራም ተሰጥቷቸው ደግሞ የስራ ሞራልም የላቸውም እና ሰዎች በትክክል ነገር ገብኔ ማሳየት እንፈልገው ለነሱ ሰዎች ከጣሩ ወደሚፈልጉት ወደ ውስጣቸው ካዩ እና ዙሪያቸው ምንድን ነው ያለው ችግር ብለው ካዩ ችግሩን ራሱ ወደ ኦፖርቹኒቲ እንዴት መቀየር እንዳይችሉ ስለበታችን ከከተለው ደግሞ የሰሩት ነገር በሞላ ግራጅዋሊ ውጤታማና ደስተኛ እንደሚያደርጋቸው ለማሳየት ነው። ንግድና መጣኔ ሀብትን ለሚመለከቱ ጉዳዮች ልቡ የሚያደላው አንዱ ዓለም ኒው ቢዝነስ ኢትዮጵያ የተሰኘው የበይነ መረብ አውታሩን ከጀመረ ሰነባብተዋል። አጀማመሩ የተበታተኑ ዘገባዎቹን በአንድ የተደራጀ ስፍራ ለማኖር ነበረ። በቆይታዎች ውስጥ ግን አውታሩ ግዝፈቱና ፋይዳው እያደገ እንደመጣ ያውሳል። አብዛኛው እንግዲህ የሚመለከተው የኢኮኖሚና የቢዝነስ ዜናዎች ነው። የተለያዩ ካታጎሪዎች አሉ። ትሬድ ኢንቨስትመንት አለ፣ ማኑፋክቸሪንግ ላይ ያሉ ፕሮግረሶች፣ ፋይናንስ ላይ ምን ምን እንዳለ አዳዲስ ወሬዎችን በተቻለ መጠን ትሜ በፈቀደ ዳታ የተደገፈ ለውጭ ባለሀብት ሲሆን የሀገር ውስጥም ሆነው ውጭ ያሉ ሰዎች መረጃ እንዲያገኙ በእንግሊዝኛ ነበር የምሰራው። ከቅርብ ጊዜ ወዲህ ደግሞ የአማርኛውንም ሴክሽን ጨመርኩ። በራሴ ከጉግል ጋር ጉግል አድስ አልፎ አልፎ በደንብ አግሬሲቭሊ በምሰራበት ጊዜ በወር የተወሰነ ኢንከም አገኛለሁ። ከሱ ንግድና ምጣኔ ሀብት ላይ ያተኮሩ የዜና ተቋማት ብዙውን ጊዜ በአዲስ አበባና ዙሪያ የሚደረጉ የንግድ እንቅስቃሴዎች ላይ የበዛው ትኩረታቸውን እንደሚያደርጉ እውቅ ነው። አንዱ ዓለም ቀጣይ ህልሙ ንግድና ምጣኔ ሀብት ላይ ባተኩረው የዜናና መረጃ አውታሩ በኩል ከአዲስ አበባ ውጭ ያሉ ቦታዎችን እንቅስቃሴም የእይታ እድል መስጠት ነው። ይህም የዲጂታል ሚዲያ በአማርኛና በእንግሊዝኛ ፍሬሽ ኮንቴንት የሚጠቅም ከአዲስ አበባም የወጡ ኮንቴንቶች። አሁን የብዙ የኢትዮጵያ ሚዲያ ችግር አዲስ አበባን ቤዝድ ነው። የክልሎችም ቢዝነስ፣ የኢኮኖሚ እንቅስቃሴ፣ ከተሞች ምንድነው ያላቸው? ምን ይመስላሉ? ፖቴንሻላቸው? ቱሪዝም ላይ ምን እየተሰራ ነው? ኢንቨስትመንት ምን ፖቴንሻል አለ? ወጣቱ ምን አይነት ምን አይነት ሪሶርስ አለ እዛ አካባቢ የሚለውንም በደንብ የሀገር ውስጥ ጎብኚ ይሁን የሀገር ውስጥ ኢንቨስተር ወይም የውጭ እንዲያውቀው ለማድረግ ሞር ኢትዮጵያ ናሽናል የሆነ ፒክቸር የሚያሳይ ፕላን እያደረግኩኝ በየጊዜው እየወጣን አሁን በቅርቡ ወደ ዝዋይ ከተማና ወደ ዱከም ሄደን እንደዚህ የታክስና የኢኮኖሚ ጠቅላላ እንቅስቃሴ በዳታ በተደገፈ ዴፕቲ ሜሮቹ ጋር ኢንተርቪው አድርገን የመጣ ነው እና የሰራ ነው አለ ዩቲዩብ ላይ። ተከታዩ መሰናዱ የዘጋቢዎች መስኮት ነው ለዛሬ ወደ ትግራይ እናቀና እና በሴቶች ላይ የሚደርሰውን ፆታዊ ጥቃት ለመከላከል የሚሰሩ ሁለት ወጣቶችን እናቀርብላችኋለን ሙልጌታ ጽባ ከወጣቶቹ መሀል ዳናይት መኮንን እና ለአከ ዘገየን አነጋግሮ ተከታዩን ዘገባ አሰናድቷል። ዳናይት መኮንን የንቅናቄው አባል ነች። በተደጋጋሚ በሴቶች ላይ ጥቃት ይፈጸማል ብላለች። በተለይ አስገድደው መድፈር በህፃናት ጭምር እየተፈጸመ ያለ በመሆኑ አሳሳቢ ያደርገዋል በማለት ገልጻለች። በዚህ ምክንያት ደግሞ በማህበራዊ ሚዲያ ጉዳዩ አጀንዳ በማድረግ ተሰባስበን መቃወም እየጀመረ ነው ብላለች። ብዙ ጥቃት የደረሰባቸው ሰዎች ፍትህ ሳያገኙ ይቀራሉ። ፍትህ ቦታ ላይ መሰራት አለበት። ብዙ ሰዎች ጥቃት ደርሶባቸው መናገር ሳይችሉ ይቀራሉ። እዚህ ላይ ግንዛቤ መፈጠር አለበት። ሴቶች የፈለጉትን እንዳይናገ በጣም ተጽዕኖ የሚያደርግ ማህበረሰብ ነው ያለን። እዚህ ላይ ማህበረሰብ የሆነ ቅጣት መቀመጥ አለበት። በቂ ትኩረት ማግኘት አለበት። ጾታዊ ጥቃት ብለን የምናስብ ሰዎች፣ ሶሻል ሚዲያም በአካልም የምንገናኝ ሰዎች፣ የምንታወቅ ሰዎች፣ ዲስከስ የምናረግ የነበረ ሰዎች እነን ተሰብስበን የሆነ ነገር ለምን አናደረግም ብለን የተነሳ ነው። እዛ ያደረግንበት ምክንያት አጋጣሚ አድዳሮ የተፈጠረም ጉዳይ ነበረ ብዙ ዲስከሽኖችን ፈጥሮ ነበር። እሱ በመነሳቱ ምክንያት እና ከዛ ላይ የተረዳነው ነገር ብዙም አዌርነስ እንደሌለ ብዙም ግንዛቤ እንደሌለ ስለ ጾታዊ ጥቃት ስለዚህ እንደዛ ከሆነ ደግሞ መቼም ሊቀረፍ አለመሆኑን ስንገነዘብ ነው። ስለዚህ መንቀሳቀስ አለብን ብለን ወሰንን። እንደዚህ ነው ተሰባሰብ። ለአከ ዘገየ የተባለ ሌላ ወጣት ደግሞ ከሴቶች ጋር በመሆን በሴቶች ላይ የሚደርሱ ፆታዊ ጥቃት እየተቃወመ ይገኛል። ስንት ኋላ ቀርነት እንዳለን ነው። በጣም ብዙ መሰራት ያለበት ነገር አለ። ደግሞ ይሄኛው የተማረ ያልተማረ ገጠር ከተማ የሚል ነገር አደለም፣ አስተሳሰብ ነው። ሁላችንም ያደግንበት ስለሆነ ከኛም ጭምር ያደግንበት ስለሆነ ራሳችንም ከዛ ነጻ አደለንም። ለማውጣት እየሞከርን ነው እንጂ ነጻ አደለንም እና በጣም ብዙ መታገል ያለብን ትግል እንዳለም አውቀን ሁላችንም ደግሞ ራሳችን እንድንፈትሽ ነው ከቤታችን ጀምሮ ሴትና ወንዱ እንዴት ነው ትሪት የምናደርጋቸው? በጾታቸው ምክንያት ትሪት የምናደርግበት መንገድ ወይም የምንይዝበት መንገድ ይለያያል ወይ? ስራ ላይ ሴትና ወንድ፣ መንገድ ላይ ሴት ከሆነች ሴት ወንድ ትሪት የምታደርግበት ወንድ ሴት ትሪት የሚያደርግበት ነገር የኛውም ማወቅ መቻል አለብን። እና የሚያሳዝኑ ነገሮች ታያለች። ለምን እንዲ ለብሳ ትወጣለች? እንዲህ እያደረጉን አደለም ወይ ምናም የሚል ነገር ይሄ የሚያስኬድ አደለም። እንደ ማህበረሰብም ደግሞ ኋላ የሚያስቀረን ነው። በፍትህ አካላት የሚገባ ትኩረት ለጾታዊ ጥቃት እየተሰጥ አይደለም ያለችው ዳናይት በቀጣይ በጉዳዩ ላይ ትኩረት እንዲደረግ አጽንኦት ሰጥተን እንሰራለን በማለት ተናግራለች። ግንዛቤ ተፈጥሮ በቂ ፍትህ ካልሰጠ ትርጉም አይኖረውም ወይ ጊዜው እየተራዘመ ሄዳለ ይበደሉ ስለዚህ እንዲታዩ የሕግ አካላትም በቁም ነገር እንዲወስዱት ጉዳዩን ፍትህ አካላት ውስጥ ያሉትም ችግሮች እንደሰማናቸው እንደምንሰማ ሁልጊዜ ዝም ብሎ የቅንጦት ጥያቄ እንደሆነ ከመውሰድ ባሻገር ትክክለኛ ፍትህ እንዲገኝ ሁሉንም ይሄ የሕክምና እርዳታ የሚያስፈልጋቸው ሕክምና እርዳታ የሚሰጡ አካላቶች ጋር እየተወያዩ እየተነጋገሩ እነዛም ጋር ሁሉም ቦታ ለማገዝ ነው እቅዳቸው። ለአከብ በበኩሉ ጾታዊ ጥቃት አስቸኳይ የሆነ ጉዳይ ስለሆነ እንጂ በቀጣይ የጾታ እኩልነት በሚያረጋግጡ ጉዳዮች ላይ ትኩረት እናደርጋለን ብሏል። የዚህ አንድ አካል የሆነው ደግሞ ስርአቱ ጾታ በስርአተ ትምህርት ላይ እንዲካተት መሰራት እንዳለበት ገልጿል። መሰረታዊ ስርነቀል የሆነ የአስተሳሰብ ለውጥ ለማውጣት ብዙ እንቅስቃሴዎች ያስፈልጋሉ። ከሪክለም ውስጥ መግባት አለበት። ከልጅነታችን ጀምሮ ከምናድግበት ባቸው ተረቶች ጀምሮ ምናወራቸው ወሬዎች ጀምሮ ከምንጫወታቸው ጨዋታዎች ጀምሮ የተለያዩ ስራዎች ያስፈልጋሉ ይሄኛው አንድ መንገድ ነው የተለያዩ መንገዶች በተለያዩ አካሄዶች ተጣምረው ነው ማህበረሰባዊ ለውጥ ሊያመጡ የሚችሉ ሁለቱም አስተያየት ሰጪዎች እንደተናገሩት በቀጣይ ይሆኖ ብለው የሰየሙትን ንቅናቄያቸው ወደ ነጻ ማህበር ለማሸጋገር ማቀዳቸውን ነው ይህ ማህበር በፆታዊ እኩልነት ትኩረት ያደርጋል ብለዋል እንደዚህ አይነት ጥቃቶች በወሬ በቤታችን በመንገድ ላይም እናያቸዋለን። ፍትህ ላይ የሆነ እንደዚህ ተደረገ እንጂ እንደዚህ አይነት ፍርድ ተሰጠው ሲባል አንሰማም። ስለዚህ እንደዚህ እንደዚህ ነገሮች ላይ አልተሰራም ብዬ ነው ነው የማስበው እንደ ማህበርም ይሁን እንደ ቢሮ ማለት ነው ያሉት አካላት አልሰሩበትም ብዬ ነው ማምነው። ከዛ ደግሞ አሁንም ደግሞ ይሄ አጀንዳ ሲፈጠር ለእነሱም መነቃቂያ ይሆናል ብዬ አስባለሁ። መነቃቂያም ወይም ማድረግ አለባቸው። በአይነ ቁረኛ ምናም የሚታይ ጉዳይ ሳይሆን ሞርፑሽ ስናረግ እነሱም ላይ ያ ተጽዕኖ ይፈጠራል ብዬ ነው የማምነው። ስራቸውን መስራት አለባቸው። ይህ እንቅስቃሴ ከጀመርን ጀምሮም የሚቀጥለው ስቴት መሆን ያለበት ማህበር መቋቋም ነው። አሁን የሴቶች ማህበር ነበር፣ በእርግጥ የተቻለ መዋቅርም ያለው ከታች ከክላል ጀምሮ እስከ ጣቢያ ድረስ መዋቅር ያለውም የሴቶች ማህበር ነበር። ግን የሴቶች ማህበር የሚሰራው ስራ በቂ አይደለም። የሚፈለገውን ያክል ለውጥ እያመጣ አይደለም። የሚያሳዝነው ደግሞ የፖለቲካው ተጽዕኖ ስር እየወደቀ ነው። ከዛ ተጽዕኖ ውጭ መውጣት አለበት ተብሎ ስንት ጉባኤ ተካሂዶ ይወጣል እየተባለ እስካሁን ግን የገቨርንመንት ኦርጋን እሱ የሚያደርገውን ስህተት ደፍሮ የሚቃወም አይደለም። ሌሎች ላይ ይሰራል። ኦፍኮርስ አይሰራም እያልን አይደለም፣ ግን የሚፈለገውን ለውጥ እያመጣለም። ካለው መዋቅር አንጻር፣ ካለው የሰው ኃይል አንጻር፣ ካለው የእድሜ ብዛት አንጻር እየሰራ አይደለም። ለዚህ እንዳሱን ይቻለ ሴቶችን ያነቃቃ የሚችል ማህበር ማቋቋም ይሻል የሆን ወይ ወደሚል መፍትሄ እየሄድን ነው። ይህ ሆኖ በሚል መሪ ቃል ከትናንት በስቲያ እሁድ በመቀለ ከተማ በሴቶች ላይ የሚደርሰው ጾታዊ ጥቃት ለመቃወም በእነዚህ ወጣቶች የተጠራ ሰላማዊ ሰልፍ ተካሂዶ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ሙልጌታ እናመሰግናለን። የሚኒስትሮች ምክር ቤት የጥላቻ ንግግርና የሐሰተኛ መረጃዎችን ስርጭት የሚከለክል አዋጅ እንዲጸድቅ ለሕዝብ ተወካዮች ምክር ቤት እንደመራ ተሰምቷል። ኤደን ገረመው ወደ ተለያዩ ወጣቶች ደውላ ወጣቶች የጥላቻ ንግግሮችን ስለሚረዱበት መንገድ ጠይቃቸዋለች። ከዘመናዊ ኑሮ ጋር ተያይዘው ከመጡ የቴክኖሎጂ ውጤቶች አንዱ ማህበራዊ ድረገጽ ነው። የተራራቀን ማቀራረብ፣ ማዝናናት፣ የስራ እድልን መፍጠር በማህበራዊ ድረገጾች ላይ ከሚገኙ ጥቅሞች ከብዙ በጥቂቱ ናቸው። በዛው ልክ ደግሞ እነዚህ ማህበራዊ ድረገጾችና ሚዲያዎች በግለሰቦች ቁጥጥር ስር በመሆናቸው የግጭትና የጥላቻ መቀስቀሻ እየሆኑ መምጣታቸው ዓለም አቀፍ እውነታ ነው። እስቲ እናንተ እንጠይቃችሁ፣ የጥላቻ ንግግር ማለት ምን ማለት ነው? አንድን ማህበረሰብ ከሌላው ጋር የሚያጋጩ ወይም ጥላቻን ያነገቡ ሀሳቦችስ ምን አይነት ናቸው?

ማዕቀል ምንም የፈጠረው ነገር በኢሳላ ወይም ያለው ትውልድ ያየው ነገር የለም። ያው በጥላቻ ነው ይገር ተመርዘኑ ሁሉ ነገር እየሆነ ያለው ብዙ ሆኖቻችን በቃ ጥቅሙ አልገባንም፣ ወይም ደግሞ አጠቃቀሙ በትክክል አልገባንም። እየተጠቀመ ያለው ለመበሻው ስቅ ብቻ ነው። የሆነ ሰው እኮ ሀሳብ እንኳ ሲያነሳ ምክንያት አሆነ አደለም ኮንት ሳፈውን ሰው ማየን በኋላ ነው ኮሜንት ራሱ የምናደርገው ወይም ፊት የምናደርገው ማለት ነው። ማህሌት ታደሰ ጥላቻ ንግግር ማለት ማህበራዊ ድረ ገጾች ላይ የተወሰነ ቡድን ላይ ማለትም ጾታቸውን፣ ሃይማኖታቸውን ወይም ብሔራቸውን መሰረት በማድረግ ማንቋሸሽ፣ ማጥላላት ማለት ነው። የብዙ ግጭቶች መንስኤ

እንደጤና ጋር ይባላሉ የጥላቻ ጽሁፍን የምታየው ብዙ ጊዜ አንድን ብሄር ብቻ ከፍ አድርጎ ወለውን ብሔር ዝቅ የማድረግ ሁኔታ መገለሉ ና የዝቅተኝነት ስሜትን እንዲሰማሽ የሚያደርጋል ከሃይማኖት አንጻር ስታየው ብዙ ጊዜ የሚለቀቀው ያ ጨካኛል አልነበርሽም ግን ለሀገሪቱ ተጠቅኖ እንደነበረው ተደርጎ በፖለቲከኞች የሚጻፍ ና የሚነግ የድሮ ታሪኩን በተሳሳተ ነገር ይነግሩትና ያንን ታሪክ የሆነ ጨቁርሾ ነገር ውስጥ ይህና ያን ነገር አቀፎ ለመመለስ ይመጣል። ግን ድሮ የተካሄደው ምንድን ነው ብሎ ሪሉን ሁኔታውን ታሪክ ወደኋላ ዙሮ አለማጥናቱ አለም የህብረተሰቡ አንድ ድክመት ቢሆንም እንደዚህ አይነት ነገሮች ይለቀቃሉ። አሁን ብዙውን ነገር ስታይ ማለት ነው። ሀሳባችሁን ስላካፈላችሁን ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ አድማጮች፣ ፕሮግራማችን በዚሁ ተጠናቀቀ። አብራናችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ከሞክቢል የአቤሮ ጋራ በዚሁን ንሰናበታችሁ ድናደሩ Con Radio Sagella Americati